የኔታ ቤት በኢትዮጵያ ልጆች የቴሌቪዥን ጣቢያ የሚታይ ሕጻናትን እያዝናና የሚያስተምር መርሃ ግብር ነው። መርሃ ግብሩ የተለያዩ መንገዶችን በመጠቀም ሀገራዊና ወቅታዊ ጉዳዮችን ሕጻናት በሚረዷቸው መንገዶች ያቀርባል። የቀን ተቀን ጥያቄዎቻቸውን የሚመልሱ አዝናኝ ማብራሪያዎችንም ያሰናዳል። ለህፃናት በሚሆኑ ስራዎች ውስጥ ተጠምደው የነበሩት አዘጋጆች ከሰሞኑ ደግሞ የኢትዮጵያ የህክምና ባለሙያዎችን ለመደገፍ በሺዎች የሚቆጠሩ የአፍና አፍንጫ መሸፈኛዎችን ለማሰባሰብ ተንቀሳቅሰዋል። ሀብታሙ ስዩም ስለ የኔታ ቤት የበለጠ ለማወቅ አቶ ዮሐንስ ዘርፉን በስልክ አግኝቷቸዋል። ወደዛው እንለፍ። ዮሐንስ ዘርፉ ባላለሁኝ የምኖረው በቤልጂየም አንትወርፕ ከተማ ነው። በአሁኑ ሰዓት የኔታ ቤት የልጆች ፊልሞችን በማዘጋጀት ላይ አተኩሬ ሙሉ ጊዜን እዛ ላይ ሰጥቼ እየሰራሁ እገኛለሁ። ዮሐንስ፣ እጅግ በጣም እናመሰግናለን። ተቋማችሁ የኔታ ቤት ለህፃናት የሚሆኑ መርሃ ግብሮችን በማሰናዳት ይታወቃል። በምን ሁኔታ እንደተቋቋመና ተቋቋምና በኢትዮጵያውያን ዘንድ የታወቁለትን የተወሰኑ ስራዎቹን ይዘት እስቲ በአጭሩ አጋሩን። የኔታ ቤት የተቋቋመው በሁለት ሺህ ዘጠኝ አመተ ምህረት ነው በኢትዮጵያ አቆጣጠር። መነሻውም የሆነው ያው በአብዛኛው በምንኖረው በውጭው ዓለም ላይ ላሉ ህጻናቶች ባህላቸውን፣ ቋንቋቸውን እንዲያውቁ የሚያደርጉ አላያ አተኩረው የሚሰሩ ዮም የሆን የተረቶች ሌሎች የሙዚቃዎች፣ የልጆች መዝሙሮች በብዛት ስለማይገኙ ያሉትም ደግሞ ልጆቹ በውጭ አለም ላይ ከሚመለከቱት ጋር ልጆቹን በሚማርክ በሚያስተምር መልኩ ብዙም ስለማይስባቸው በዲያስፖራ ውስጥ የሚገኙ ህፃናቶች አብዛኛው በውጭ አገር ፊልም እና ቪዲዮ ላይ ነው የሚያተኩሩት እና ለእነዚህ ልጆች ቋንቋቸውን ባህላቸውን እንዲያውቁ ምንናርግ በሚል እሳቤ የተጀመረ ነው። እኔም ሶስት ልጆች ስላሉኝ የራሴን ልጆች መነሻ በማድረግ ነው እንግዲህ ወደዚህ ነገር የተጀመረው፣ በሁለት ሺህ ዘጠኝ ዓመተ ምህረት ማለት ነው። እንግዲህ ታዋቂ ከሆኑላችሁ ስራዎች መካከል አንዱ ዮዮ የተባለው ነው። በውጭ ሀገራት ቋንቋዎች የተሰሩ የሕፃናት ፊልሞችንም ወደ አማርኛ ትመልሳላችሁ። በምን ሁኔታ ስራዎቹ እንደምታከናውኑ እስኪ ንገረን። እንግዲህ ዮዮ የሚለው ገጸ ባህሪ የተፈጠረበት ዋናው ምክንያት ዮዮ ብዙ ነገሮች ያያል። ለምሳሌ በቀላሉ ለልጆች እንቆቅልሽ የሆኑባቸው ግን በቅርባቸው የሚጠቀሙባቸው ነገሮች አሉ። በዙሪያቸው ወተት ይጠጣሉ፣ ለምሳሌ ወተት ኬት ይመጣል የሚለው ነገር፣ ውሃ ይጠጣሉ፣ የሚጠጡት ውሃ ኬት ይመጣል፣ መብራት በቤታቸው ያሉ የሚያዩት መብራት ኬት ይመጣል። የተለያዩ ሙዚየሞች ውስጥ ያሉ ነገሮች አሉ። ገበሬ የሚበሉት እህል አርሶ ዘርቶ ለነሱ በምግብ መንገድ እንዴት ይደርሳል የሚሉትን ነገሮች ልጆች እይታቸውን ለማስፋት ነው። በሀገር ውስጥ ብቻ የተገደበ ብቻ ሳይሆን የወዮ ገጸ ባህሪ በውጭው ዓለምም የተለያዩ ስራዎችን እየሰራ ቀረጻው እየተደረገ ለኢትዮጵያ ልጆች ይተላለፋል ማለት ነው። ለምሳሌ ለማጥቀስ ያህል ወተት ከየት ይመጣል የሚለውን አገር ቤት የወዮ ወተት ጠጣ ብለን ሰርተነዋል። ሄዶ በእጅ ሲታለብ ያያል። እንግዲህ በሀገር ቤት ውስጥ ያለው ነው። እንደገና ደግሞ ዘመናዊው በውጭ ዓለም ውስጥ ወተት እንዴት እንደሚታለብ ዮዮ ያያል። ስለዚህ ህጻናቱ ወተት እንዴት እንደሚመጣ በሀገር ውስጥም፣ በዘመናዊውም በባህላዊውም መንገድ እይታ ይኖራቸዋል ማለት ነው እና ዮዮ በአብዛኛው እንዲህ አይነት ነገሮችን ነው ለልጆች እየሰራ ያቀርበው። ማለት ለህጻናት የሚሆኑ መርሃ ግብሮችን ማዘጋጀት ትልቅ ጥንቃቄና ድካም የሚጠይቅ እንደሆነ ይሰማኛል ትልልቅ ጽንሰ ሀሳቦችን በህጻናቶቹ በሚረዱት መንገድ በታትኖ ማሳየት ግድ ይላል በኢትዮጵያ ልጆች ቴሌቪዥን ላይ በመታየት ላይ ያሉ ስራዎችን ለማዘጋጀት የምታልፏቸውን ሂደቶች እስቲ ያጋራል በምን ሁኔታ ነው ሀሳቦቹን የምታሰባስቧቸው መጨረሻ ላይም ለእይታ እንዲቀርቡ የምታደርጓቸው አሁን እንግዲህ ተመስገን ነው። በዚህ አንድ ዓመት ውስጥ በልጆች ላይ ብቻ የሚያተኩር አንድም ሊቆጨኝ ከነበሩ ነገሮች መሀል በውጭ ዓለም አምስት ስድስት ልጆች ላይ አተኩረው የሚሰሩ ቴሌቪዥን ጣቢያዎች አሉ። አገር ቤት ግን አንድም ቴሌቪዥን ጣቢያ እስከዛሬ አልነበረም ለልጆች ላይ ብቻ አተኩሮ የሚሰራ እና በዚህ ረገድ የኢትዮጵያ ልጆች ቴሌቪዥን መጀመሩ በጣም ደስ የሚያሰኝ ነው እና አሁን የኔታ ቤት በኢትዮጵያ ልጆች ቴሌቪዥን ፕሮግራም ላይ ዘወትር ቅዳሜና እሑድ የሚተላለፍ ፕሮግራም የአየር ሰዓት አለው። እንግዲህ በኢትዮጵያ ልጆች ቴሌቪዥን ላይ ከሚሰሩት ኤዲተሮቹም፣ ፕሮዲሰሮቹም አዘጋጆቹ ጋር በምን ዙሪያ ላይ ዮዮ ቢሰራ ጥሩ ነው የሚለውን እንመካከራለን። ዮዮ እንዲ ቢያደርግ ወቅታዊ ጉዳዮች ይኖራሉ ለልጆች ለምሳሌ ኮሮናን በተመለከተ ልጆችን መልዕክቱ እንዴት ማስተላለፍ አለብን? በማይጨንቃቸው ዮዮ እንዴት ያስረዳቸው? ልጆች ትምህርት ቤት አይሄዱም ቤት ናቸው። ቤት ሲሆኑ ምን ያርጉ? ስለዚህ ዮዮ ልጆች ጋር ይነሳል። ጠዋት ከእንቅልፉ ተነስቶ አብሮ ያጠናል፣ ትምህርቱን ይከታተላል። ከዛ የተለያዩ ስፖርቶች ይሰራል። ልጆችን አትውጡ ብቻ ሳይሆን በቤት ውስጥ ሆነው ምን ነገሮች ሊያከናውሉ ይችላሉ በምን አይነት ጨዋታዎች ራሳቸውን ሊያዝናኑ ይችላሉ፣ እንደገና ትምህርታቸውን እንዳይረሱ ደግሞ እንዴት አይነት ፕሮግራም አድርገው ትምህርታቸውን በቤት ውስጥ መከታተል ይችላሉ፣ ቤተሰቦቻቸውን እንዴት ማገዝ ይችላሉ የሚሉትን ዮዮ ያሳያል ማለት ነው። ቀደም ብለህ ወቅታዊ ክስተቶችን ተንተርሳችሁ አንቂ መሰናዶዎችን እንደምታሰናዱ ነግረህናል። በየትኞቹ ወቅታዊ ጉዳዮች ላይ እስካሁን ድረስ ሰርታችኋል? እስቲ የቅርብ ጊዜዎቹን ሰፋ አድርገ ንገርን። በቅርቡ እንኳን ያለውን እጃችን ላይ ያሉትን ስራዎች ብንመለከት አንድ አምስት ተከታታይ ፕሮግራሞች ከኮሮና ጋር፣ ከዚህ ከቫይረሱ ስርጭት ጋር በተገናኘ ልጆች ምን አይነት ጥንቃቄ ማድረግ አለባቸው፣ ቅድም እንደጠቀስኩት በቤት ውስጥ ጊዜያቸው እንዴት ማሳለፍ አለባቸው፣ ቤት ውስጥ እንዲያሳልፉ ብቻም ሳይሆን በቤት ውስጥ ምን ያድርጉ? እነዚህ ልጆች ምን አይነት ስራዎች መስራት ይችላሉ? ከወዳደቁ እቃዎች ቤታቸው ውስጥ ከሚያገኙ እቃዎች ተነስተው እርስ በርስ ደግሞ ጨዋታ ፈጥሩ፣ አዳዲስ ጨዋታዎች አይተው እነዛን እየተጫወቱ ጊዜያቸውን እንዲያሳልፉ። ቤት ውስጥ ስለሆኑ አሁን ትልቅ እገዛ ድጋፍ ያስፈልጋቸዋል። ደግሞ ከፆታዊ ጥቃት ጋር ህፃናት ላይ በሚደርሱ ፆታዊ ጥቃቶች ላይም በንቁ ተሳትፎ ላይ እንገኛለን። ባለሙያዎች ከማናገር አንጻር ጀምሮ ልጆች ራሳቸውን እንዴት መጠበቅ አለባቸው? መጫወቻ ቦታ ሲሄዱ የዮ ምን ያደርጋል? አንድ ቦታ ለመሄድ ወላጆቻቸውን እንዴት ማስፈቀድ አለባቸው? አንድ የማያውቁት ሰው በማባበልም ይሁን በማታለልም ይሁን በማስገደድም ይሁን እነሱን በሚቀርብበት ጊዜ እንዴት ለቤተሰቦቻቸው ግልጽ ሆኖ መናገር አለባቸው የሚሉትን ወቅታዊ ጉዳዮች እያነሳ እንግዲህ ዮዮ ስራውን ይሰራል። በቅርቡ ደግሞ የኔታ ቤት በተሰኘ ተቋማችሁ በኩል የሰብአዊ ድጋፍ ማሰባሰብ ስራ ስትሰሩ እንደሰነበታችሁ ሰምተናል። እሱ እስከ ምን ደረሰ? አዎ፣ እንግዲህ የኔታ ቤት ከህፃናቱ ጎን ለጎን እንደዚህ አይነት ሀገርም በዓለምም አስከፊ የሆነው ወረርሽኝ በተከሰተ ጊዜ ያው ራሳችንን ገድበን ህጻናት ነው ብለን አልተቀመጥንም። በምንኖርበት ሀገር ላይ ቀድሞ የቫይረሱ ስርጭቱም ጉዳቱም ከፍ ያለ ከመሆኑ አንጻር ባለሙያዎች የሚሰጡት ምክር አስተያየቶች እነዛን እየተረጎምን እናቀርብ ነበር እንደ ፕሮፌሰር ማርክ ቫን ራንስት የተባሉ በቤልጅየም ውስጥ የኮሮና ስርጭትን ለመግታት የተቋቋመ ባለሙያዎች ቡድን መሪ የሆኑ ባለሙያ ናቸው እና ከህዝቡ ጥያቄ ሰብስበን ሄደን አናግረናቸው ናቸው። እሱም በብዙ ሰዎች ዘንድ በማህበራዊ ሚዲያ ላይ ተመልካች ያገኘ ስራችን ነው። እንግዲህ ከዚህ በተጨማሪ በሕክምና ዙሪያ ላይ የተሳተፉ የጤና ባለሙያዎች እየገጠማቸው ያለው የህክምና መከላከያ መሳሪያዎች እጥረት ይረብሻል። የተያዙም የህክምና ባለሙያዎች አሉ። በዚህ በቫይረሱ እና ምን ማድረግ አለብን የሚለውን ነገር ነው ግምት ውስጥ ከተን የተንቀሳቀስ ነው። ያንንም በማድረግ እዚህ ከሚኖሩ በጎ ፈቃደኛ የሆኑ ግለሰቦችን ያለውን ችግር አስረድተን አንድ ድርጅት ፈቃደኝነት እዚህ ለእርዳታ አምጥቶት ከነበረው እቃ ላይ ጭምብል ወደ ሰባ አምስት ሺህ የሚደርስ በቁጥር በእርዳታ አግኝተናል ይህንንም ለኢትዮጵያ ኤምባሲ በነገ ውለት ጁን ሀያ አራት በፈረንጆቹ እናስረክባለን ማለት ነው። ይሄ ስራ ብዙ ሰዓት፣ ብዙ ወጪ የሚፈልግ እንደሆነ ይሰማኛል። በምን ሁኔታ ነው እነዚህ ነገሮች የምታካከሱት? የኔታ ቤት የመጪ ዘመን እቅዶች ምንድን ናቸው? ምንድን ነው ለወደፊቱ መስራት የምትፈልጓቸው ነገሮች? እንደተባለው ከገንዘብ አቅምም ከጊዜም አቅምም ብዙ ጉልበት አቅምም የሚጠይቅ ስራ ነው። በእነዚህ ሁለት ምክንያቶች እንግዲህ ወደፊት ልንሰራ የምናስባቸው ስራዎችን ተገድበን እንገኛለን። በዋናነት እስካሁን ድረስ በራሳችን ወጪ ነው ያለፉትን ሶስት ዓመት እየሰራን ያለ ነው። ምንም አይነት የገንዘብ እርዳታም ሆነ የማቴሪያል ድጋፍ የሚያደርግልን አካል የለም። በሀገር ቤትም ለአንድ አመት ከኢትዮጵያ ልጆች ቴሌቪዥን በፊት አሌፍ ቴሌቪዥን የሚባል ፕሮግራም ላይ የአንድ ሰዓት ፕሮዳክሽን ነበረን። ቅዳሜና ሁድ ይተላለፍ የነበረ ፕሮግራም ነው። እንግዲህ ከስክሪፕት መጽሐፉ፣ ቀረጻው፣ ኤዲቲንጉ ሁሉን ነገር ጨምሮ አንድ ሰዓት ፕሮዳክሽን የሚሰራው እዚህ ነበር። ለአንድ አመት ተላልፏል፣ ግን ምንም አይነት ስፖንሰር ማግኘት አልቻልም። ልጆች ላይ ያን ያህል ፈቃደኛ ሆኖ የፍላጎት አሳይቶ ስፖንሰር የሚያደርግ ድርጅትም ሀገር ቤት አካባቢ ብዙም አልነበረም። ግን የራእይ ጉዳይ ነው። አንድ ቀን ወደዛ እንደምንሻገር ተስፋ እናደርጋለን። ስራውን እንወደዋለን። ልጆቻችንን እንወዳለን። በምናገኘው መንፈሳዊ እርካታ በጣም ደስተኞች ነን። እንደ ሀገር ደግሞ ለሀገር፣ ለህፃናቱ የምናበረክተው አስተዋጽኦ ትልቅ ደስታ ይሰጣናል እና ሌሎቹ ነገሮች በሂደት እንደሚመጡ እናስባለን። በቀጣይ ከህፃናቱ ባሻገር እድሜያቸው ከአስራ ሦስት እስከ አስራ ስድስት ዓመት የሚገኙ ህፃናቶች ላይ አተኩሮ የሚሰራ አካል ብዙም የለም በሀገራችን ላይ በቴሌቪዥንም ይሁን በማስተማሩም ይሁን እና እነዚህ ላይ አተኩረን ለመስራት ከህፃናቱ ጎን ለጎን እቅዳለን። ዮሐንስ ዘርፉ የየኔታ ቤት የህፃናት መርሃ ግብር መስራች፣ ለነበረን ቆይታ እጅግ በጣም አመሰግናለሁ። የጀመርከው ነገር ተሳክቶ በርካታ ህፃናትን የሚጠቅም በርካታ ወላጆችንም የሚደግፍ እንዲሆን እመኝልሃለሁ። በጣም አመሰግናለሁ። እኔም እድሉን ሰታችሁ ስለ ጋበዛችሁኝ ስለ አበቃችሁልኝ ቃለ መጠየቅ ከልብ አመሰግናለሁኝ። እግዜር ይስጥልኝ፣ እግዜር ያክብርልኝ።